ከዚሁ ከኢትዮጵያ አየር መንገድ ጠለፋ ጋር በተያያዘ ሰለሞን ክፍሌ ባጠናቀረው አጠር ያለ ዘገባ ጠላፊው በስዊዝ ፖሊሶች በቁጥጥር ስር መዋሉ የተገለጸ መሆኑን ጠቅሶ ዝርዝሩን ያቀርባል። በስዊዘርላንድ በተለይም በከተማዋ የጄኔቫ ፖሊስ መግለጫ መሰረት የኢትዮጵያን አየር መንገድ ቦይንግ 767 የመንገደኞች አውሮፕላን ዛሬ የጠለፈው ረዳት አብራሪው ነው። በትክክል ማንነቱ ታውቋል የጠላፊው። ለቀድሞው የቪኦኤ ዘጋቢ ታፈሰ በለጠ ያቀረብኩት ጥያቄ ነው። ታፈሰ የዚያው የጀኔቫ ከተማ ነዋሪ ነው። ታውቋል ወይ ጠላፊው ማንነቱ? አውሮፕላኑን የተጠለፈው ኃይለ መድህን አበራ ተገኘ ነው የሚባል ኮፓይለቱ ወይም ረዳት አብራሪው። ለምን ይህን እርምጃ እንደወሰደ የገለጸው ነገር አለ ታፈሰ? ይህ ፓይለት አዲስ አበባ ውስጥ ብዙ ችግር እንደነበረበት የማስፈራራት የዛቻ የመሳሰሉት ችግር ስለነበረበት የፖለቲካ ጥገኝነት መጠየቅ እንዳስፈለገው ለፖሊሶች እጁን በሰጠ ጊዜ ገልጿል። ማን ማስፈራራት እንደሚያደርስበት ወይም እንደሚዘትበት ተናግሯል። ይሄንን እስከ ኤርፖርት እስከነበረበት ጊዜ ድረስ ማብራሪያ አልሰጠም። ምናልባት ዛሬ ከሰዓት በኋላ ሙሉ ጊዜውን ከፖሊሶችን እና ሌሎችም ማዕቀበ ሕጉም ሌሎችም ታዛቢዎች በሚገኙበት የምርመራ ቃሉን እንደሚሰጥ ተነግሯል። ጠለፋው በተካሄደበት ጊዜ ዋናው አብራሪ የት እንደነበር ይታወቃል? በጠለፋው ጊዜ ዋናው አብራሪ ከበረራ ጓዳው ወጥቶ ወደ መጸዳጃ ቤት በሚሄድበት ጊዜ ይህ ጠላፊው በውስጥ በሩን ዘግቶበት ስለነበረ እንደ ተሳፋሪዎቹ ውጭ ነበረ። ሁለት መቶ የሚሆኑ መንገደኞችስ በምን ሁኔታ ላይ ይገኛሉ? እንግዲህ ፓይለቱ ከአውሮፕላኑ የወጣው በአንጻሩ በሚገኝ መስኮት በገመድ ተንጠልጥሎ ነው የወረደው። አውሮፕላኑ ካረፈ በኋላ ካረፈ በኋላ መንገደኞቹ ግን እንደ ማንኛውም ጊዜ በሚወረድበት ደረጃ መንገድ ላይ በር በፖሊስ እየታጀቡ እጃቸውን ወደ ላይ እያደረጉ አንድ በአንድ እንዲወዱ ተደርገዋል። ከፖሊስ የተነገረ ነገር አለ። ላቀረበው የጥገኝነት ጥያቄ እነዚህ ፖሊሶች ይህንን ሀሳብ ከመግለጽ በስተቀር ሀሳቡ ሊቀርብ የሚችለው የስደት ባለስልጣኖች ዘንድ ነው። ሆኖም ችግር የሚገጥመው እንግዲህ የአገሪቱ የጄኔቫ አቃቤ ሕግ በዛሬ በሰጡት መግለጫ አንደኛ ወንጀል ፈጽሟል አሮፕላን አሮፕላኑን የአውሮፕላን አሮፕላን በመጥለፍ ስለዚህ የስደት ጥያቄውን ያመነምነዋል ብለዋል። በስዊዘርላንድ ሕግ ደግሞ የአውሮፕላን ጠለፋ እንደ ወንጀል አይቆጠርም። ነገር ግን ሰዎችን አስገድዶ የመያዝ ወንጀል እስከ ሀያ አመት እንደሚያስፈርግ ጠቅሰዋል። በመንገደኞቹ ላይ የደረሰ ጉዳት አለ? በተሳፋሪዎቹ ላይ ምንም አይነት ጉዳት አልነበረም። አንደኛ መሳሪያም እንዳልያዘ የፖሊስ ቃል አቀባይ ገልጸዋል። እንዲያውም ተሳፋሪዎቹ አውሮፕላኑ መጠለፉን ያወቁት ጄኔቫ ሲደርሱ ነው። በመጨረሻም በስዊስ የኢትዮጵያ ሚሽን አምባሳደር ምንሊክ አለሙ ጉዳዩን እየተከታተሉ ነው ተብሏል። ከእርሳቸው የተገኘ ነገር አለ ታፈሰ? አምባሳደር ሚኒሊክ አለሙ ቅድም ስልክ ደውዬላቸው ነበረ እዛው ስፍራው ቦታ ላይ እዛው ስፍራው ላይ ስላሉና ከሰዎች ጋር እየተነጋገሩ እንደሆነ እንዲሁም ጉዳዩን በመከታተል ላይ መሆናቸውን ገልጸውልኛል። የተገኘ ነገር ካለ ወደፊት ተከታትለ ትገልጽልናለ። የቀድሞው የቪኦኤ አማርኛ ቋንቋ አገልግሎት የጀኔቫ ዘጋቢያችን ታፈሰ በለጠ ለትብብርህ አመሰግናለሁ። እኔም አመሰግናለህ። ደናው ነው።